እንደ ምን አምሽታችሁልኛል፣ የተከበራችሁ አድማጮቼ። በእግር ኳስ ፖርቱጋል በታሪክ ለመጀመሪያ ጊዜ የአውሮፓን ዋንጫ አነሳች። ታሸንፋለች ተብሎ ትልቅ ግምት የተሰጣት አስተናጋጅ ፈረንሳይ ተረታች። በሜዳ ቴኒስ እንግሊዛዊው አንዲ ሙሬና አሜሪካዊቷ ሴሬና ዊሊያምስ በዊምብልደን ውድድር አሸነፉ። በአትሌቲክስ በአምስትና አስር ሺህ የሪዮ ኦሊምፒክ የሚሳተፉ የኢትዮጵያ አትሌቶች ማንነት ተገለጸ። የሚሉትን ይዘናል አብራችሁን ቆዩ። ብዙ ሚሊዮን የዓለም ሕዝብ በቀጥታ ሲተላለፍ በቴሌቪዥን የተከታተለውንና ትልቁን የ2016 የአውሮፓ ዋንጫ ፍጻሜ ዜና አላስቀድም። ፖርቱጋል አስተናጋጇን ፈረንሳይ አንድ ለዜሮ አሸንፋ ዋንጫ የወሰደችው በሃያ አምስተኛው ደቂቃ ላይ ተጎድቶ እንባውን እየረጨ የወጣውን ኮከብ አጥቂውንና አምበሉን ክሪስቲያኖ ሮናልዶን ማጣቷን ተቋቁማ ነው። የሪያል ማድሪዱ አጥቂ ሮናልዶ ከፓሪሱ ስታድ ደ ፍራንስ ስታዲየም በሸክም የወጣው ስምንተኛው ደቂቃ ላይ ከፈረንሳዩ ዲሚትሪ ፓዬ ጋር ተጋጅቶ ጉልበቱ ላይ ጉዳት በመድረሱ ነው። ያ ከሆነ በኋላ ለተጨማሪ አስራ ሰባት ደቂቃዎች ህመሙን ተቋቁሞ እያነከሰ ሲጫወት ከቆየ በኋላ በመጨረሻ አልቻለም፣ ወጣ። ብዙዎች ፖርቱጋል አበቃላት ሲሉ ተነበዩ። ፈረንሳይ ግን እድሉን ሳትጠቀምበት አለፋት። እርግጥ ተቀይሮ የገባው አንድሬ ፒየር ጂኛክ ጎል ስር ተጠምዞ የመታት ኳስ ማዕዘኑን ገሽታ ባትመለስ ኖሮ ፈረንሳይ ታሸንፍ የነበረ ቢሆንም መቶ ስምንተኛው ደቂቃ ላይ የፖርቱጋሉ ራፋኤል ጉሬሮ የመታት የቅጣት ምትም የጎሉን አግዳሚ አግኝታ ወጣች። ከሴኮንዶች በኋላ ኤደር ከሃያ አምስት ጫማ ርቀት ላይ በጣም አክርሮና መሬት አስይዞ የመታት ኳስ በረኛውን ሂጎ ሎሪስን አልፋ መረቡን አገኘች። የፖርቱጋል ደጋፊዎች ስታዲየሙን በሆታ ቀለጡት። ክርስቲያኖ ሮናልዶ ከስታዲየሙ ውጪ ሕክምና ተደርጎለት ከተመለሰ በኋላ ዋንጫውን ተረከበ። ቲሙ ከደስታው ብዛትና ታሪኩን በአእምሮ ቀርጾ ለማቆየት ሲል እስከ ሌሊቱ ስምንት ሰዓት በፓሪስ አቆጣጠር ከስታዲየሙ ሜዳ ላይ ሳይነሳ ቆይቷል። ተጫዋቾቹ በመጨረሻው ደክሟቸው ወደ መልበሻ ክፍል ሲያመሩም እየዘመሩና እየጨፈሩ ነበር። ሊደሰቱ ይገባል። አዲሶቹ የአውሮፓ ሻምፒዮኖች። በመስክ ቴኒስ እንግሊዛዊው አንዲ ሙሬ ነው በዊምብልደን ነጠላ ግጥሚያ ፍጻሜውን አሸንፎ ዋንጫውን ለሁለተኛ ጊዜ ወሰደው። የ29ኛ ዓመቱ አንዲ ሙሬ ካናዳዊውን ሚሎስ ራሚችን 6476737672 በሆነ ውጤት ረትቶ የ2013 ዓመተ ምረት ታሪክ ደግሟል አንዲ ሙሬ በዊምብልደን ነጠላ ግጥሚያ በተደጋጋሚ ሲያሸንፍ ፍሬድ ፔሪ እንደ አውሮፓውያን ዘመን አቆጣጠር በ1935 ድል ከተቀዳጀ በኋላ የመጀመሪያው እንግሊዛዊ ሆኗል በቅዳሜው የሴቶቹ ፍጻሜ አሸናፊዋ ደግሞ አሜሪካዊቷ የመስክ ቴኒስ ኮከብ ተጫዋች ሰሬና ዊሊያምስ ሆናለች። ሴሬና የዊምብልደን ሻምፒዮና ስትሆን ለሰባተኛ ጊዜ ነው። በዚህም የከዚህ ቀደሟን ጀርመናዊት ስቴፊ ግራፍን ሬኮርድ ተስተካክላለች። ሰሬና ዊሊያምስ በዓለም ደረጃው አንደኛ ሲሆን በአራተኛ ደረጃ ላይ የምትገኘዋን ጀርመናዊት አንጄሊክ ከርበርን ያሸነፈቻት ሰባት አምስት ስድስት ሶስት በሆነ ውጤት ነው። ሶስት ሚሊዮን ገደማ ዶላር ሽልማት ወስዳለች። ሰሬና በነጠላው ግጥሚያ ብቻም ሳይሆን በጥንዱም ከእህቷ ከቪነስ ዊሊያምስ ጋር ሆና በማሸነፍ ዋንጫና የገንዘብ ሽልማት አግኝተዋል። ይህን በዚሁ ላብቃና ለአትሌቲክሱ ስፖርት ዜና ወደ አዲስ አበባው ዘጋቢያችን ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የዓለማችን ሁሉ አቀፍ የስፖርት ድግስ ሰላሳ አንደኛው የሪዮ ኦሎምፒያድ ከአራት ቀናት በኋላ ሐምሌ ሃያ ዘጠኝ ቀን ይጀመራል። ለአስራ ስድስት ቀናት ይቆያል። ኢትዮጵያ በኦሎምፒክ ተሳትፏ ታሪካዊና በማይረሱ ድሎቿ ትታወቃለች። የሪዮ ኦሎምፒክ ተሳታፊ አትሌቶቿንም እያዘጋጀች ትገኛለች። የአምስትና አስር ሺህ ሜትር በሁለቱም ጾታ የሚወዳደሩ በቅርቡ በሆላንድ ሄንግሎ ከተማ ባስመዘገቡት የሚኒማ ማሟያ ሰዓት መሠረት ተመዝነው ከነተጠባባቂዎቻቸው ተመርጠዋል። የአምስትና አስር ሺ ሜትር ዋና አሰልጣኝ ሱፐር ኢንቴንዳንት ሻቦ ስለ አትሌቶቹ ወቅታዊ ብቃትና አመራረት አስመልክቶ የሚከተለውን አጭር ማብራሪያ ሰጥተዋል። በርካታ አትሌቶችን ሁለት የአስር ሺ ሜትር እንግዲህ የተለያዩ መንገድ አስር ሺ አራት አትሌቶች ቴክኖሎጂዎችን የሚ መሪ ሆነች እነዚህ የሚያበቃቸው አትሌቶች በአመሳት አዘጋጅቸው ውስጥ ይገኛሉ። አሰልጣኙ እንደገለጹልኝ በአምስት ሺህ ሜትር ወንዶች አትሌት ሙክታር ከቢር፣ አትሌት ገጃኝ ገብረ መስቀል ና አትሌት ሃጎስ ገብረ ህይወት ሲመረጡ አትሌት አባዲምባ በተጠባባቂነት ተይዟል። በሴቶች የተመሳሳይበት አትሌት አልማዝ አያና፣ አትሌት ሰንበረ ተፈሪ ና አትሌት አባብሌሻና ተመርጠዋል። አትሌት ጥሩነሽ ዲባባ በተጠባባቂነት ተይዟል። በወንዶች አስር ሺህ ሜትር አትሌት ይገረም ደመላሽ፣ አትሌት ታምራት ቶላ እና አትሌት አባዲ እምባዬ የተመረጡ ሲሆን አትሌት ኢብራሂም ጀይላን ተጠባባቂ ነው። በሴቶች ተመሳሳይ ረቆት አስር ሺህ ሜትር አትሌት አልማዝ አያና፣ አትሌት ገለቴ ቡርቃ እና አትሌት ጥሩነሽ ዲባባ ለተወዳዳሪነት ተመርጠዋል። አትሌት ነጻነት ጉብታ በተጠባባቂነት ለያዟን አሰልጣኝ ሁሴን አክሎ ገልጸውልኛል። በሌሎቹም ማለትም ከሶስት ሺህ ሜትር መሰናክል እስከ ስምንት መቶ ሜትር የሪዮ ኦሎምፒክ ተመራጭ አትሌቶችን ስም ዝርዝራቸውን የኢትዮጵያ አትሌቲክስ ፌዴሬሽን ሰሞኑን ይፋ ያደርጋል ተብሎ ይጠበቃል። የሆነ በለ በኩል ያለው ሰለሞን፣ አመሰግናለሁ። አመሰግናለሁ። ገዛኸኝ ጽዮም መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።